በኢትዮጵያ ተከስቶ የነበረው አለመረጋጋት በአገሪቱ ጠንካራ ስርዓት መኖሩ የታየበት አጋጣሚ መፍጠሩን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለፓርላማ አባላት በሰጡት ማብራሪያ ተናግረዋል። የአስቸኳይ ጊዜ አዋጁም በሀገሪቱ ኢኮኖሚ ላይ ሊደርስ የነበረውን ከፍተኛ አደጋ ማስቀረቱን አመልክተዋል። ጠቅላይ ሚኒስትሩ ለፓርላማ አባላት የሰጡትን ማብራሪያ የተከታተለው እስክንድር ፍሬው ዝርዝር ዘገባ ልኳል። ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአገሪቱ ወቅታዊ ሁኔታ ላይ ማብራሪያ ሰጥተዋል። ከዚህ አንጻርም የአስቸኳይ ጊዜ አዋጁ ውጤት ማስገኘቱን ገልጸዋል። አዋጁ የህዝቡን ሰላምና መረጋጋት ማረጋገጥ ማስቻሉን፣ በኢኮኖሚው ላይ ሊደርስ ይችል የነበረውን ጉዳትም ማስቀረቱን ያብራሩት የህዝቡን ሰላምና መረጋጋት ማረጋገጥ ተችሏል። የአስቸኳይ ጊዜ አዋጁ ከመታወጁ በፊት የነበረው ሁኔታ ቢቀጥል ኖሮ በሀገራችን ኢኮኖሚ ላይ ከፍተኛ ጉዳት ሊያደርስ የነበረውን ለመግታት ተችሏል። በኢኮኖሚያችን ላይ አሁን የደረሰው ጉዳት ሊደርስ ከሚችለው ጉዳት ጋር ሲታይ አነስተኛ ነው። ነገር ግን የአስቸኳይ ጊዜ አዋጅ ባይታወጅ ኖሮ በኢኮኖሚያችን ላይ ሊደርስ የነበረው ጉዳት እጅግ ከፍተኛ ይሆን የነበረ ነበር ብሎ መውሰድ ይቻላል። ውጤቱም ኢኮኖሚያችን ተረጋግቶ እንዲቀጥል አድርጓል። በሶስተኛ ደረጃ ሰላማችን ብቻ ሳይሆን ማህበራዊ ግንኙነቶቻችን፣ የህዝብ ለህዝብ ግንኙነቶቻችንም ወደ ነበረበት እንዲመለስ አድርጓል። አንዳንድ አካባቢዎች ላይ ህዝብን ከህዝብ ጋር ሊያጫርስ የሚችል ሁኔታዎችንም ጭምር ያረገዘ የነበረን ነገር አሁን ተመልሶ በእነዚህ እኩይ ተግባር በሚፈጽሙ ኃይሎች በህዝቡ መካከል መጠራጠር ለመፍጠር የተወጠነው ነገር እንዲከሽፍ አድርጓል። ስለዚህ ይህም ትልቅ ውጤት አዋጁ የህዝብ ድጋፍ እንዳለውም ጠቅላይ ሚኒስትሩ ጠቅሰዋል። ህዝቡ ባለቤት የሆነበት አዋጅ ነው ሲሉ ነው የገለጹት። በአንዳንድ ወገኖች የተሞከሩ ሰላምን የማደፍረስ ጥረቶች የከሸፉትም በህዝቡ ምክንያት ነው ብለዋል። ጸረ ሰላም ኃይሎችና የኢትዮጵያ ጠላት የሆኑ አንዳንድ አገሮች ኢትዮጵያ ሌላው ቀርቶ ከአስቸኳይ ጊዜ አዋጁ በኋላ እንኳ ይሄ የተረጋጋ ሁኔታ እንዳይቀጥል ለማድረግ ያለ የሌለ አቅማቸውን ተጠቅመዋል። የሻእቢያ መንግስትም አጋፋሪዎቹ በሙሉ ያለ የሌለ ይሄ ወቅት ነው፣ አሁን ጊዜው ነው፣ ከዚች ካመለጠ ይሄ ሀገር አምልጦ መሄዱ ነው በሚል ያለ የሌለ አቅማቸውን ተጠቅመዋል። ነገር ግን የሁሉ አቅማቸውን ማረባርበው ህዝቡ ቀጥ ብሎ የቆመ በመሆኑ ይሄ ነው የሚባል የረባ ትንኮሳ ማካሄድ አልቻሉም። ስለዚህ ሁለተኛው ውጤት ይሄ ዘላቂ ሊሆን የሚያስችል ህዝባዊ መሰረት እየያዘ መምጣቱ ነው። የተከሰተው አለመረጋጋት ስጋት ፈጥሮ የነበረ ቢሆንም በሌላ በኩል በአገሪቱ ጠንካራ ስርዓት መኖሩ የታየበት አጋጣሚ መሆኑን ጠቅላይ ሚኒስትሩ አብራርተዋል። ይሄ ሁኔታ በተፈጠረ ጊዜ ወዳጆቻችንም ስጋት አልገባቸውም ወይ? ስጋት ገብቷቸዋል እንኳን ወዳጆቻችንና እኛን ሀገር የሚጎበኙ እኛ እያንዳንዳችን ስጋት ውስጥ ገብተናል። ስለዚህ የስጋት ጉዳይ ከሆነ ጥያቄው ስጋት ነበረ። ነገር ግን አንድ ነገር ይሄ ሂደት ያስመሰከረው ነገር ቢኖር ጠንካራ መንግስት መንግስትና ህዝብ በኢትዮጵያ ውስጥ አለ የሚለውን ዳግም አስመስክሮ ነው ያለፈው። የመጀመሪያው ሀገራችን ጠንካራ ስርዓት አለው ብሎ የዓለም ህብረተሰብ እንዲመሰክር ያደረገው ክቡር ጠቅላይ ሚኒስትር መለስ በተሰዉበት ጊዜ የነበረው ሂደት በሀገራችን እውነትም ጠንካራ ስርዓት እየተገነባ ነው የሚለውን አስመስክሮ አለፈ። ሁለተኛ አሁን ደግሞ ይሄ ሁኔታ ከተፈጠረ በኋላ ይሄ አገር ጠንካራ ስርዓት አለው፣ ፈተናዎች ቢያጋጥሙትም ፈተናዎችን የማለፍ ብቃት ያለው አገር ነው የሚለውን አስመስክሮ ነው ያለፈው። ባይመጣ ጥሩ ነበረ፣ ግን ጥንካሬያችንን አስመስክሮ ነው ያለፈው። የስርዓቱ ጥንካሬ የቀረውን ዓለም ትኩረት የሳበ መሆኑንም ጠቅላይ ሚኒስትሩ ለፓርላማው አባላት አስረድተዋል። ትናንት ውጭ ጉዳይ ሚኒስትራችን የተባበሩት መንግስታት የጸጥታው ምክር ቤት አባል በመሆናችን የመጀመሪያውን ላውንችን ተገኝተው ነበር። ሁሉም ሰው ሲጨብጠኝ አሉ፣ ጠንካራ ስርዓት እንዳላችሁ አውቀናል። ሁሉም ስጋት ውስጥ ገብተን ነበር እቺ አገር አንድ ነገር ከሆነች ይሄ ጠቅላላ አፍሪካ ቀንድ እንደሚባለውም ጠቅላላ ዓለምስ ምን ሊሆን ይችላል የሚል ከፍተኛ ስጋት ውስጥ ገብተን ነበረ። ነገር ግን ጠንካራ ስርዓት እንዳላችሁ ግን አሁን አስመስክራችኋል እና ታንኪ ዩ ብሎ ነበረ ሲጨብጡኝ የነበረው ብሎ በተደጋጋሚ ሁሉም እንደዛ ያነሳሉ። ወዳጆቻችንም ጭምር ስጋት ውስጥ ገብተው ነበር። ነገር ግን ሂደቱ ህገ መንግስታዊ ስርዓቱ የማይገረሰስ በተለያዩ መንገዶች የማይናድ እንደሆነ ያስመሰከረ ለጠላትም፣ እንደተወለወታችን ይህንን መልእክት ያስተላለፈ እንደሆነ ብናይ ጥሩ ነው የሚላለኝ። በአስቸኳይ ጊዜ አዋጁ አፈጻጸም ታዩ ያሏቸውን ጉድለቶችም ጠቅላይ ሚኒስትሩ ጠቅለል ባለ ሁኔታ አብራርተዋል። የአስቸኳይ ጊዜ አዋጅ አፈጻጸም ላይ በጣም ውስን የሆኑ ከሰብአዊ መብት አያያዝ ጋራ የገጠሙን ችግሮች ነበሩ። እነዚህን ችግሮችም ህገ መንግስታዊ ስርዓቱና ህጉ በሚፈቅደው መሰረት እያስተናገድን ተጠያቂ መሆን ያለበትንም አካል ተጠያቂ እያደረግን የመጣንበት ሁኔታ ነው ያለው። ስለዚህ ከተወሰኑ ጉድለቶች በስተቀር በጣም ቆንጆ በሆነ ሁኔታ እየተፈጸመ የመጣ አዋጅ ነው ተብሎ ሊወሰድ የሚገባ ነው። ከታወጀ ሶስት ወራትን ያስቆጠረው የኢትዮጵያ አስቸኳይ ጊዜ አዋጅ ቆይታ ለስድስት ወር ሲሆን ሊያጥር ወይም ሊረዝም የሚችልበት እድል አለ። ጠቅላይ ሚኒስትር ኃይለማርያም በዛሬው የፓርላማ ቆይታቸው በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ለተነሱ ሌሎች ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ